ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ስለ ቀጣዩ የጠቅላይ ሚኒስትር ምርጫና የአስቸኳይ ጊዜ አዋጅ መጽደቅ ላይ ምሁራን ምን ይላሉ? ስለዚህ አስቸጋሪ የጠቅላይ ሚኒስተር መረጣ ፕሮሰሶች ገባ ማለት ነው። ሰው በዚህ ምክንያት አሁን የውጥረት የነገሰበት ሁኔታ አለ ነው አጠቃላይ ሊፈጥር ከሚችለው መስቀለኛ መንገድ ላይ ያለው ወደ ውድቀትም ወደ እድገትም ሊሄድ የምንችልበት መስቀለኛ መንገድ ላይ ስለሆንን ቀጥሎ የሚመረጡ ጠቅላይ ሚኒስትር ለኢትዮጵያኖችም ይሁን ለዓለም አቀፉ ማህበረሰብ ትልቅ ግምት ይሰጠዋል ብዬ አስባለሁ። የቀደሙት የአዲስ አበባ ዩኒቨርሲቲው አቶ ሙልጌታ አረጋዊ እርሳቸውን ተከትሎ የሰማችኋቸው ደግሞ የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ትሹም ናቸው። ዝርዝሩን በዕለቷ ቢረስ እናቀርባለን። ኢትዮጵያ ታላቁን የአባይ ግድብ መገንባት ከጀመረች አምስት ዓመታት አለፉ። የአባይ ወንዝ ተፋሰስ ግርጌ ሀገሮች ግብጽ እና ሱዳን ግን ግድቡ በእርሻና በኢንዱስትሪ ላይ ሊኖረው የሚችለው አንድምታ ያሳስባቸዋል ይላል የዜና መጽሔት የትንታኔ ዘገባ። የኦሮሚያ ገዢ ፓርቲ ኦህዴድና ተቃዋሚው ኦፌኮ ለመደራደር መወሰናቸውም በቅርቡ እየታዩ ያሉ ሌሎች ለውጦች ከሁለቱ ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው ይላል። አዲስ አበባ ላይ ከሁለቱ መሪዎች ጋር የተካሄደ ቃለ ምልልስ፣ ኢትዮጵያውያን በአሜሪካና፣ ሴቶችና ቤተሰብም ከልዩ ልዩ ቅንብሮቻቸው ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን። እንደምን አምሽታችኋል? ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ የካቲት 21 2010 ዓ ም አስተናጋጆቻችሁ ቆንጅ ይታየና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሳችን ኦድጉ አይደን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን በሰዓቱን ያለም ዜና በምስራቅ ወለጋ ዞን ጉቶጊዳ ወረዳ ኡኬ ከተማ ውስጥ ትናንትናና ዛሬ በተፈጠረ ችግር የፌዴራል ፖሊስ ስድስት ሰዎችን በጥይት አቁስሎ የአንድ ሰው ህይወት መጥፋቱን የከተማዋ ከንቲባ አቶ ተስፋዬ ደበሎ ገልጸዋል። ከኦሮምኛ ቋንቋ አገልግሎት ጃለኔ ገመዳ አጠር ያለ ዘገባ አሰናድታለች፣ ሶሎሞን ክፍሌ ያቀርበዋል። የኡኬ ከተማ ከንቲባ አቶ ተስፋዬ ደበሎ የግጭቱን መንስኤ ያብራራሉ ባለፈው ቅዳሜ ከእስር የተለቀቁ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ነቀምቴ ከተማ እንዳይገቡ መከልከላቸው ነው ለግጭቱ አንዱ መንስኤ ሆነው። ነዋሪዎች የፌዴራሉ ፖሊስ ከውኬ ከተማ ይውጣ ማለታቸውም ሁኔታው እንዲባባስ ምክንያት ሆኗል ነበር ያሉት። የከተማው ከንቲባ ትላንት ከቆሰሉት ሰዎች መካከል ሶስቱ ወደ ነቀምቴ ሆስፒታል ለተሻለ ሕክምና የተላኩ መሆናቸውን ዛሬ የቆሰሉት ሌሎች ሶስት ደግሞ እዚያው ኡኬ ከተማ የመጀመሪያ እርዳታ እንደተደረገላቸውም ተናግረዋል። ዛሬ ማምሻውን የሀገር መከላከያ ሰራዊት ኡኬ ከተማ መግባቱንም ከንቲባው ጨምረው አስረድተዋል። አንድ የከተማዋ ነዋሪ ወጣት ለቪኦኤ እንደገለጸው ደግሞ ትላንትናና ዛሬ ትምህርት ቤቶችም ሆኑ የመንግስት መስሪያ ቤቶች ዝግ ናቸው። መንገዶች በመዘጋታቸውም ወደ ከተማይቱ የሚገቡም ሆነ የሚወጡ ተሽከርካሪዎች አይታዩም። ደቡባዊ ሶማሊያ ውስጥ በተካሄደ የአየር ጥቃት ሁለት የአልሻባብ ተዋጊዎች መገደላቸውንና አንድ ሌላ መቁሰሉን የዩናይት ስቴትሱ የአፍሪካ እዝ አፍሪኮም አስታወቀ። ጥቃቱ የተካሄደው ጃሊብ የምትባል የመካከለኛው ጁባ ክፍለ ግዛት ከተማ ውስጥ መሆኑንም አፍሪኮን ጨምሮ ገልጠዋል። ይህን የዩናይት ስቴትስ ኃይሎች ሶማሊያ ውስጥ በዚህ የአውሮፓውያን አመት ያካሄዱት አራተኛ የአየር ጥቃት መሆኑ ነው። ይበእንዲህ እንዳለ ባለፈው እሁድ ማታ ጋሮዌ ከተማ ውስጥ አስር የአልሸባብ ታጣቂዎች ከተማ ውስጥ ካለ የተሀድሶ ማዕከል ማምለጣቸውን የጸጥታ ባለስልጣናት አመልክተዋል። በሌላ የሶማሊያ ዜና የአልሸባብ ታጣቂዎች በመንግስት ቁጥጥር ስር ወደሚገኘው ባኩል ክፍለ ግዛት እቃ ጭነው ሲያጓጉዙ ያገኘናቸው ያሏቸውን ዘጠኝ አህዮች በጥይት መትተው መግደላቸው ተዘግቧል። ታጣቂዎቹ አህዮቹን ከዋጅድ ከተማ አስራ አምስት ኪሎ ሜትር ርቀት ላይ ባለ መንደር ከነጭነታቸው አግኝተው እንደ ገደሏቸው የጸጥታ ምንጮች ለቪኦኤ የሶማልኛ አገልግሎት ገልጸዋል። አህዮቹን ይነዱ የነበሩትን ሁለት ሰዎች ጠልፈው ወስደዋቸዋል። ምን እንደ ገቡ አናውቅም ነው ያሉት ባለስልጣናቱ። አህዮቹ ስኳር፣ ዱቄትና ሩዝ የጫኑ እንደነበሩ የተናገሩ ነዋሪዎች ታጣቂዎቹ ጭነቱን በእሳት አጋይተውታል ብለዋል። የደቡብ አፍሪቃ ፓርላማ መሬት ካለ ካሳ ሞረስ በሚያስችል መልኩ የረቀቀ ህግ ማሻሻያ ጸደቀ። እርምጃው የሚበዛው የእርሻ መሬት አሁንም በህዳጣን ነጮች እጅ በሚገኝባት አገር ይህ የፓርላማው የወሰደው እርምጃ ከባድ ጉዳይ መሆኑ የሚታወቅ ነው ብለዋል። ሆኖም የዚህ የህገ መንግስት ማሻሻያ እርምጃ ዋናው አስተባባሪ በማሻሻያው ሳቢያ የሚመጣ ከባድ እርምጃ እንደሌለ ለመግለጽ ህዝቡን ሊያረጋጉ ሞክረዋል። አክራሪ የሆነው የምጣኔ ሀብት ነጻነት ተዋጊዎች ፓርቲ መሪው ጁልየስ ማሌማ ቤቱን፣ ወይም ፋብሪካውን፣ ወይም ኢንዱስትሪውን ማንም አይነጠቅም የመሬት ባለቤትነት ይቀርና በሊዝም ይከራያል። ይሄ ደግሞ በህገ መንግስታዊ ግምገማው ሂደት የሚወሰን ይሆናል ነው ያሉት። ይህ የፓርላማው እርምጃ በደቡብ አፍሪቃ ደቡብ አፍሪካ እንደ ጎረቤቷ ዝምባቤ ያደርጋታል የሚል ስጋት አሳድረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከስምንት ወራት በኋላ በመጪው ጥቅምት መጨረሻ በሚካሄደው ፌዴራልና የአካባቢ እንደራሴዎች ምርጫ ውስጥ ሩሲያ እጇን እንዳታስገባ ለመከላከል የሚያስችል የተለየ መመሪያ ከፕሬዝደንት ዶናልድ ትራምፕ እንዳልደረሳቸው አንድ ከፍተኛ የመረጃ ጉዳዮች ባለስልጣን አስታወቁ። ባለፈው ምርጫ ውስጥም ሚስተር ትራምፕን ድል ለማቀዳጀት በሚረዳ ሁኔታ ሞስኮ ጣልቃ ገብታለች ተብላ በዋሽንግተን ባለሥልጣናትና ባለሙያዎች በስፋት እየተከሰሰች ነው። ማይክል ብራውን ያጠናቀረው ዘገባ አለ፣ ሶሎሞን አባተ ይዞታል። አድሚራል ማይክ ሮጀርስ የዩናይትድ ስቴትስ የኢንተርኔት ጉዳዮች እዝ ዳይሬክተር እንዲሁም የብሔራዊው የጸጥታ ኤጀንሲ ዳይሬክተር ናቸው። የመካከለኛ ዘመን እየተባለ የሚጠራው ፕሬዚደንታዊ ምርጫ በተካሄደ በሁለት ዓመቱ የሚካሄደው ምርጫ መጪው ሂደት ከመጀመሩ በፊት ጉዳዩን እንዲከታተሉ የተሰጣቸው አንዳችም ተጨማሪ ኃላፊነትና ሥልጣን አለመኖሩን አድሚራል ሮጀርስ ለሕግ መወሰኛ ምክር ቤቱ የጦር አገልግሎቶች ኮሚቴ አመልክተዋል። የነገሮችን አካሄድ አሁን ካልቀየርን ሁኔታው ይቀጥልና የ2016ቱ አጋጣሚ ብቸኛ አጋጣሚ መሆኑ ይቀራል፣ እናም የተለመደና ተደጋጋሚ ይሆናል። ስለዚህም ሁላችንም ፊት የተደቀነው ፈተና የሚሆነው በዲፕሎማሲያው፣ በኢኮኖሚውና በኢንተርኔቱም መስክ ምን አይነት መሳሪያና ዘዴዎች አሉን የሚል ይሆናል። በእርግጥ በእጃችን ያሉ ነገሮች አሉ። ምንም እየተሰራ አይደለም ማለትም አልፈልግም። በቂ አይደለም ነው እያልኩ ያለሁት። የሩሲያው ጠቅላይ ሚኒስትር ቭላዲሚር ፑቲን በአሜሪካው ምርጫ ውስጥ ጣልቃ በመግባታቸው ምክንያት የሚከፍሉት ዋጋ ከቁም ነገር የሚጣፍ አይደለም የሚል ድምዳሜ ላይ ደርሰዋል ብለው እንደሚያምኑ አድሚራል ሮጀርስ ተናግረዋል። ከጥቂት ሰዓታት በኋላ የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ጋዜጣዊ መግለጫ ሲሰጡ አድሚራሉ ስለሚሉት ተጨማሪ ኃላፊነትና ስልጣን የሚያውቁት ነገር እንደሌለ አመልክተው የትራምፕ አስተዳደር ግን የሩሲያን ጣልቃ ገብነት ለመቆጣጠር የሚቻልባቸውን መላዎች ሁሉ እየፈለገ ነው ብለዋል። በዩናይት ስቴትስ ታሪክ ከምንጊዜውም ቁጥሩ የበዛ ህይወት በጥይት የጠፋበት የፍሎሪዳው ትምህርት ቤት ከጥቃቱ የተረፉት ተማሪዎች ዛሬ ወደ ትምህርት ገበታቸው መመለስ ይዘዋል። የፌዴራሉ መንግስትና የክፍላተ ሀገራቱ ባለስልጣናት በበኩላቸው ወጣቶችን ደህንነታቸው ሊጠበቅላቸው በሚገባባቸው ትምህርት ቤቶች ህይወታቸውን እንዳያጡ ለመከላከል ምን ማድረግ ይገባል በሚለው ጉዳይ ክርክራቸውን ቀጥለዋል። ከሁለት ሳምንታት በፊት በአንድ ታጣቂ ጥይት አስራ ሰባት ተማሪዎች የተገደሉበት ሰዎች የተገደሉበት የፍሎሪዳው ማርጀሪ ስቶንማን ዳግላስ ሁለተኛ ደረጃ ትምህርት ቤት እስካሁን ተዘግይቶ ተዘግቶ ቆይቷል። በዚያ ትምህርት ቤት የደረሰው ፍጅት በአገሪቱ ረጅም ታሪክ ያለውን የመሳሪያ ባለቤትነትና ተያያዥ ጉዳይ ክርክር አቀጣጥሎታል። በመጨረሻም ሶሪያዋ ምስራቅ ጉታ ከተማ አካባቢ የሚንቀሳቀሱት አማጽያን እርዳታ እንዳይገባ ነዋሪዎችም እንዳይወጡ እያደረጉ ነው ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ተናገሩ። ሩሲያ ለሰብአዊ እርዳታ ስራዎች ብለን ነው ብላ በየቀኑ ውጊያውን ለተወሰነ ጊዜ አቁሚያለሁ ማለቷ ይታወቃል። ሩሲያ በየቀኑ ለአምስት ሰዓት ተኩ ለአምስት ሰዓት ያህል ተኩስ ለማቆም ያቀደችው ነዋሪዎቹ ላለፉት አምስት አመታት በመንግስት ወገንተኛ ኃይሎች ከተከበበውና ና በአማጽያኑ እጅ ባለው አካባቢ መውጣት እንዲችሉ ወይም እርዳታ እንዲገባላቸው እድል ለመስጠት ነው። በአካባቢው ዛሬም ተኩስ መካሄዱን ዘገባዎች አመልክተዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በአለም ዜና የጀመረው የዛሬ ረቡዕ የካቲት 21 2010 ዓ ም ፕሮግራማችን በ22 ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይር ሲሆናል። ከዚያ አስቀድመን ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማችሁ። እርስ በርሳቸው በአማርኛ ሲያወሩ አለቃቸው እዚህ አማርኛ መነጋገር አትችሉም ብሎ እንዳይግባቡ፣ እንዳያወሩ የመከልከል ነገር ነበረ። ይሄ ዳግመኛ በዛ አካባቢ እንዳይደረግ ዩኔኑ ተታግሎ ያመጣው አንዱ ውጤት ነው። የአፍሪቃ ማህበረሰቦች በጋራ የማህበረሰብ አደራጅ የተባለው ቡድን ቀሲስ ዋለልኝ ደስታ ናቸው። ከዋሽንግተን ዲሲ ወጣ ብለው በሚገኙት የሬጋንና ዳላስ አውሮፕላን ማረፊያዎች የሚሰሩ ኢትዮጵያውያን በትግላቸው ካስገኟቸው ሁነኛ ውጤቶች አንዱ ነው ይላል። የምሽቱ ኢትዮጵያውያን በአሜሪካ ዝርዝሩን ሁለተኛው አጋማሽ ይዘናል። አድማጮች ለምሽቱ ዓብይ ርዕስ የተሰናዳውን ቆየት ብለን እናቀርባለን። አሁን ወደ ዜና መጽሔቱ ተከታይ ርዕሱ፣ ኢትዮጵያ ታላቁን የህዳሴ ግድብ መገንባት ከጀመረች አምስት ዓመታት አልፈዋል። የአባይ ወንዝ ተፋሰስ ግርጌ ሀገሮች ግብጽና ሱዳን ግድቡ በእርሻና በኢንዱስትሪ ላይ ሊኖረው የሚችለው አንድምታ ያሳስባቸዋል፣ ይላል የአሜሪካ ድምጽ ሬዲዮ ዘጋቢ ኤድዋርድ ኢሬኒያን ከካይሮ በላከው ዘገባ። በጉዳዩ ላይ መፍትሄ ለማግኘት እየተደራደሩ ቢሆንም እስካሁን ባለው ጊዜ ስምምነት ላይ እንዳልደረሱ ነው የሬኒያን በዘገባው የጠቀሰው። አዳነች ፍሳሐዬ ታቀርበዋለች። ኢትዮጵያ ከአምስት ዓመታት በፊት የጀመረችው የህዳሴ ግድብ ግንባታ ሊጠናቀቅ ተቃርቧል። ግብፅ የግድቡ መገንባት የውሃ ድርሻዋን ሊቀንስ ይችላል የሚል ስጋት አላት። የግብፁ ፕሬዚደንት አብደል ፋታህ አልሲሲ ከብዙ ዓመታት በፊት ኢትዮጵያን በጎበኙበት ወቅት ስጋታቸውን ገልጸው ነበር። እናንተ ከሚገነባው ግድብ ጋር ታድጋላችሁ፣ የግብፅ ህዝብ የሚኖረው ግን ከአባይ ወንዝ ከሚያገኘው ውሃ ብቻ መሆኑን አትዘንጉ። ጋይ ጆቢንስ የተባሉ የውሃ ጠቢብ የግብፅን ስጋት እረዳለሁ ይላሉ። 99 ከመቶ የግብፅ ውሃ የሚገኘው ከናይል ወንዝ ነው። ለእርሻ፣ ለኢንዱስትሪ፣ ለመጠጥ ውሃ የምትጠቀመው ከወንዙ ከሚገኘው ውሃ ነው። ለዚህ ነው የምታገኘውን የውሃ መጠን ሊቀንስ የሚችል ማንኛውም ነገር የሚያሳስባት። ታላቁ የህዳሴ ግድብ ምን ያህል የግብፅን እርሻንና አጠቃላይ ህይወቷን ሊጎዳ እንደሚችል በእርግጠኛነት አይታወቅም። ይሁንና ግብፅ እንደ አውሮፓ አቆጣጠር በ1971 ዓ.ም በሶቪየት ህብረት እርዳታ አስዋን ግድቧን በገነባችበት ወቅት የናይል ወንዝ ፍሰት መሰናከሉ አልቀረም። አንዳንዶቹ የእርሻና የኢንዱስትሪ ብክለቶች እየጨመሩ ሲሄዱ የውሃው ጥራት ሊጎዳ ይችላል ይላሉ ጆቢንስ ያብራራሉ። ከናይል ወንዝ ወደ ግብፅ የሚወርደው የውሃ መጠን ከቀነሰ ብክለቱን አጣጥቦ ወደ ባህር የማፍሰሱ ብቃት ይቀንሳል። ሦስቱ ሀገሮች ስምምነት ላይ ለመድረስ የሚያደርጉት ድርድር ቀጥሏል። የግብፅ የጉዳይ ሚኒስትር ሳሚ ሹክሪ ባለፈው ጥር ወር ላይ አዲስ አበባ በተደረገው የአፍሪካ ህብረት ጉባኤ ጎን ከኢትዮጵያና ከሱዳን ባለሥልጣኖች ጋር ተገናኝቶ ተነጋግረዋል። ዋናው ጥያቄ ኢትዮጵያ የግድቡን ውሃ የምትሞላበት ጊዜ በ12 ዓመታት ውስጥ ነው ወይስ በሦስት ዓመታት የሚለው እንደሆነ ሕሻም ካስም የተባሉ ጋዜጠኛና አሳታሚ ገልጸዋል ግድቡ ውሃ በሚሞላበት ጊዜ የግብፅ የውሃ መጠን መቀነሱ አይቀርም ይላሉ ካስም ኢፍ ኖ ዲል እስ ሪችድ ኦቨር ዴር ስምምነት ላይ ካልደረሱ በስተቀር ትልቅ ችግር ያስከትላል ምክንያቱም ብዙ የግብፅ የእርሻ ቦታዎች በቂ ውሃ ሳያገኙ ቀርተው ድርቅ ይከተልና ትልቅ እንደምታ ይኖረዋል የቀድሞ የግብፅ ፕሬዚደንት ሆስኒ ሙባረክ ኢትዮጵያ ውስጥ የሚሰራ ማንኛውንም ግድብ እደመስሳለሁ የሚል ዛቻ አሰምተው ነበር። ይሁንና ጦርነት ጥሩ አማራጭ አይደለም ይላሉ ሒሻም ካስም። ዲፕሎማሲያዊ ጥረት ሳይሳካ ቀርቶ ግብፅ ወታደራዊ ኃይል ወደ መጠቀም ብታመራ በግብፅ ታሪክ ውስጥ ትልቅ የዲፕሎማሲ ውድቀት ይሆናል። የግብፅን የመሳሪያ ማግኘት እድልንም ይጎዳል። የግብፅ ፕሬዚደንት አልሲሲ በበኩላቸው ቀውስ የለም፣ ዲፕሎማቶችም እየተነጋገሩ ናቸው ብለዋል። አድማጮች የምሽቱ አብይስ እየተሰናዳ ነው፣ እንደደረሰ እናቀርባለን። አሁን ወደ ሁለተኛው የመጽሔት ትንታኔ ነው የምንሻገረው። ቻይና የፕሬዚዳንቱን ስልጣን ዘመን የሚወስነውን ገደብ ለመሻር መወሰኗ የቤዥንግ የውስጥ ጉዳይ ነው ስትል ዩናይትድ ስቴትስ አስታወቀች። ውሳኔዋ ግን የፕሬዚዳንቱን የእድሜ ልክ ፕሬዚዳንት የሚያደርግ ነው። ከቪኦኤ ዘጋቢ ቤልጋሎ ያደረሰንን ዘገባ አዲሱ አበባ ያቀርበዋል። ንጉስ ሺ የሚለው ሐረግ ከቻይና ማኅበራዊ ድረገጽ ይነሳል። ቻይና የፕሬዝዳንቱን የሥልጣን ዘመን የሚወስነው ሕግ ለመሻር ያወጣችው ዕቅድ ሺ ዢንፒንግን የዕድሜ ልክ መሪ ያደርጋቸዋል በሚል ስጋት ከፍተኛ ቁጣን ቀስቅሷል። ውሳኔው ባልተጠበቀ ሁኔታ ድንገት በመሰማቱ እርግጠኛ ስለመሆኑም ሆነ ስለ ትክክለኝነቱ ሕዝብ ውስጥ ብዥታ ፈጥሯል። ሊረዳውም አልቻለም። የወቅቱ ፕሬዚደንታችን ሺ ጂንፒንግ ትክክለኛና ብልህ ሰው ናቸው ብሎ ሁሉም ከተስማማ እኔም የተሻሻለውን ለውጥ ደግፋለሁ። በእርምጃው ላይ ግን ከዋሽንግተን በኩል ባልተለመደ መልኩ ቀዝቃዛ ስሜት ነው እየተሰማ ያለው አንድ ቻይናዊ ናቸው። በመንዳሪን ቋንቋ ይህንን የገለጡት የዋይት ሐውሷ ቃል አቀባይ ሳራ ሳንደርስ ውሳኔው የቤጂንግ የውስጥ ጉዳይ ነው ይላሉ። የውጭ ጉዳይ ሚኒስቴር በበኩሉ ትናንት ማክሰኞ ሰፋ ያለ ማብራሪያ ሰጥቷል። ከግለሰቦች አመራር ይልቅ ጠንካራ ተቋማት ይበልጥ ጠቃሚ ናቸው ብለን እናምናለን። የሰብዓዊ መብቶች ጥበቃንና ዲሞክራሲያዊ አስተዳደርን መገንባት በዩናይትድ ስቴትስ የውጭ ፖሊሲ ውስጥ ዋነኛ ነገሮች ናቸው፣ ለአስተማማኝ ለጠንካራና ለተግባራዊ ማህበረሰብ ግንባታ እጅግ ወሳኝ ናቸው። በዚህ ሳምንት የመጀመሪያ ገደማ ፕሬዚዳንት ዶናልድ ትራምፕ በሰጡት አስተያየት ፕሬዚደንት ሺ ለቻይና ህዝብ ከፍተኛ አክብሮት አላቸው ሲሉ አውድሰዋቸዋል። ፕሬዚደንት ሺህ ለየት ያሉ ሰው ይመስሉኛል። በሰሜን ኮሪያ ጉዳይም እየረዱን ናቸው። ቻይና ውስጥ ዲሞክራሲያዊ ስርዓት እንዲመሰረት ትገፋ ለነበረችው ዩናይትድ ስቴትስ፣ ይህ አስተያየት ለአንዳንዶቹ የአቋም ለውጥ ተደርጎ ተወስዷል። ፕሬዚዳንት ትራምፕ በሚሰነዝሯቸው አስተያየቶች ሁሉ ግልጽ የሆነ ትችት መስጠት ያለባቸው አይመስለኝም። ቻይና በወሰደችው ውሳኔ ላይ ግን በፕሬዝዳንቱ ላይ በቀጥታ ያነጣጠረ ሳይሆን ለየት ባለ ሁኔታ መናገር ይቻላል ብዬ አስባለሁ። ትራምፕ ፕሬዝዳንት ከሆኑ ጀምሮ ለአምባገነን መሪዎች ጥሩ እና ገር የሆነ ልብ እንዳላቸው፣ ዴሞክራሲያዊ ያልሆኑ መንግሥታትን ለመተቸትም የዘገይ ሆነው ታይተዋል። ከቻይና ጋር ያላቸው ግንኙነት ግን በቅርቡ ሊቀየርም ይችላል። በዚህም በቅርብ በንግዱ ዘርፍ ላይ አንድ ውሳኔ ይፋ ያደርጋሉ ተብሎ እንደሚጠበቅ ዘገባዎች ጠቁመዋል። አሁን ወደ ዕለቱ አቢር እስ ነው የምንሻገረው የኢህአዴግ ብሔራዊ ምክር ቤት ቀጣዩን ጠቅላላይ ሚኒስትር ለመምረጥ ይሰበሰባል የህዝብ ተወካዮች ምክር ቤት ደግሞ የሚመረጠውን ጠቅላይ ሚኒስትርና በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅ ለማጽደቅ በተመሳሳይ ስብሰባ ያደርጋል በእነኚህ ሁለት ጉዳዮች ላይ የሚሰጡ ውሳኔዎች ከምን ጊዜውም በላይ በኢትዮጵያ ከፍተኛ ትኩረት የሳቡ ጉዳዮች ናቸው ይላል ቀጣዩ የዕለቱ አብይ ርዕስ ጽዮን ግርማ ነች ያሰናዳቸው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት ሀያ ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዴግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ ያን ጊዜ ልምድ ብቻ ነው ያለው ምን ማለት ነው ጠቅላይ ሚኒስትር መለስ ዜናዊ እስከ ሁለት ሺ አስራ ሁለት በፈረንጅ እስከ ሰባት ስምንት አመት በፊት ቆዩ ስልጣን ላይ እሳቸው ብቻ ነበር ወይ ድርጅት ታሪክ ሰው እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ እሳቸው የሚሟገት ሰው አልነበረም ይወዳደር ሰው አልነበረም፣ እና አስቸጋሪ አልነበረም። ጠቅላይ ሚኒስትር መንበር ቻቸው ካለፉ በኋላ ኢህአደግ በቀላል ሀይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው አሁን ለመጀመሪያ ጊዜ ቤተሰቹ የእነኛ ግንኙነት ተሰናቸው ሲቀር መጽሐፋ ሲጀምሩ ይኸው የሀይለ ማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአደግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው። እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይ ሰው ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአደግ ካውንስል ነው ወይም የኢህአደግ ምክር ቤት ነው የተባለው፣ የኢህአደግ ምክር ቤት መቶ ዘጠና ሰዎች ናቸው። እነዚህ መቶ መቶ ዘጠና አባላት ከእያንዳንዱ አራት ድርጅት አርባ አምስት አርባ አምስት ሰው ታቶ የሚመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀር፣ ብአዴንም ኦህዴድም አንዳንድ ካቀረቡ ሶስት ተመራጮች ይኖራሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምፅ ከሰጡ ሶስቱም አርባ አምስት አርባ አምስት አርባ አምስት ይይዛሉ። ከዚህ ቲፒኤልኤፍ የሚጨመርለት ቦታ የሰጠ ከሶስቱ አንዱ ለምሳሌ ቲፒኤልኤፍ ለብአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ ዘጠና ድምፅ ይኖራቸው ማለት ሙሉ በሙሉ የአማራውና የክፕሬው ቦት ካገኘ ማለት ነው። ግን ይሄ በቂ አይደለም። ቢያንስ ዘጠና አንድ ማግኘት አለባቸው ሰ ከሌሎቹ ድርጅቶች የሆነ ቦት ይፈልጉ ነው። ማለት እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችን ከአንድ ድርጅት ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርንመንት ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲው ዘሎ ድምፅ የመስጠት ልምድ የለም። በህግ ባይከለከልም በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ዲስት ማክበር አለበት፣ የፓርቲውን ፍላጎት ማንጸባረቅ አለበት። ከፓርቲው ዘሎ የፓርቲው አባል ላልሆነ ሰው ድምፁ ካልሰጠ አንድ ሰው አሸንፎ ከዘጠና አንድ ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ኮንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ የፕራይም ሚኒስተር ምስራች ይደርጋል ብዬ ነው ማለት። ኢህአዴግ የሚከተለውን የጠቅላይ ሚኒስትር የምርጫ ሂደት በተመለከተ ማብራሪያ ለማግኘት የጽህፈት ቤቱን ኃላፊ አቶ ሽፈራው ሽጉጤን ጨምሮ የአራቱንም ድርጅቶች ቃል አቀባዮች ለማግኘት ሞክረን ስልኮቻቸው ስለማይነሱ ማግኘት አልቻልንም። በሌላ በኩል የኢህአዴግ ነባር ታጋይ የሆኑት አቶ በረከት ስምዖን በትላንትናው ዕለት ሀገር ውስጥ ለሚገኝ የመገናኛ ብዙኃን በሰጡት መግለጫ የኢህአዴግ ሊቀመንበር ምርጫ ሂደትን በተመለከተ በድርጅቱ መመሪያ መሰረት ምርጫውን የማካሄድ ስልጣን ያለው የፓርቲው ምክር ቤት መሆኑን አስታውቀዋል የኢህአዴግ ምክር ቤት በድርጅቱ መተዳደሪያ ደንብ በተሰጠው ስልጣን መሰረት አብዛኛውን ጊዜ ከጉባኤዎች በኋላ ሌላ ጊዜ ደግሞ ጉባኤዎች ባይኖሩም ባለፈው አቶ መለስ ህልፈት ባጋጠመ ማግስት እንደሆነው ተሰብስቦ ሊቀመንበሩንና ምክት ምክትል ሊቀመንበሩን ይመርጣል በምክር ቤት ስብሰባ ብቻ ነው የአመራር ምርጫ የሚካሄደው ጥቆማም ከምክር ቤት አባላት ቀርቦ እነሱ ጥቆማውን ካጸደቁ በኋላ ነው ድምፅ የሚሰጠው። ድምፁ አሰጣጡም በሚስጢር ነው የሚካሄድ። አቶ ሙልጌታ አረጋዊ ድምፁ በሚስጢር መሰጠቱ የቁጥሩን ሁኔታ የሚቀይረው ነገር አይኖርም ይላሉ። በሚስጢር ይሁን በአደባባይ፣ በሚስጥርም ስትሰጪ የፓርቲ መስመር አልፈሽ የፓርቲ አባልሽ ላልሆነ ሰው ድምፅሽን ከሰጠሽ ዘጠና አንድ ስለዚህ በድብቅም ይሁን በግልጽ እሱ ምንም ልዩነት ማወቅ አይቻልም። ከፓርቲው ውጭ ዘልበው ማን ቦታ አደረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ አንድ መሙላት ስላለበት ያለ መሙላት ደግሞ የግድ አንድ ሰው ከፓርቲው ዘሎ ቦት ማድረግ ይኖርበታል። በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑትና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ ትንታኔ በመስጠት የሚታወቁት አቶ ስዩም ተሾመ ሶስቱ ፓርቲዎች ፓርቲዎቻቸውን የሚመሩ ሊቀመናብርቶች መርጠው በይፋ ማስታወቃቸውን ገልጸው የኢህአዴግ ፓርቲ ሊቀመንበር እና የሀገሪቱን ጠቅላይ ሚኒስትር ለመምረጥ የሚሰበሰበው ምክር ቤት ድምፅ አሰጣጥ እጩ በማያቀርበው ፓርቲ ፍላጎት ላይ የተመሰረተ ይሆናል ይላሉ። አሁን ባለው ነባራዊ ሁኔታ የራሱን ተወካይ አቅርቧል። በአዴንም አቅርቧል፣ ኦህዴድም አቅርቧል። በይፋ ያልታወቀውና ያልተገለጠው የቲፔሌፍ ወይም የህወሀት ማቅረብ ነው። እስካሁን ድረስ አቅርቧል ተብሎ ተሰጠ መረጃ የለም በይፋ። ከዛ አንፃር ስንመለከተው እንዲሁ በጥቅሉ ስናየው እያንዳንዱ የኢህአዴግ አባል ድርጅት የራሱን ሊደግፍ ይችላል ብን ነው የምናስበው። ስለዚህ በአዴንም አቶ ደመቀን ይደግፋል፣ ኦህዴድም ዶክተር አብይ ይደግፋል። በተመሳሳይ ደይደንም ደግሞ አቶ ሽፈራሹ ግን ይደግፋል። ስለዚህ እጩ ያላቀረበው ማን ነው? ህወሀት ነው። እዚህ ጋር እጩ ካላቀረበ ድምፅ ነው የሚሰጡት ማለት ነው። የህወሀት አባላቶች ድምጽ ነው የሚሰጡት፣ እና የህወሀት አባላቶች ወይ ህወሀት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ነው። የኢህአዴግ ስራ አስፈጻሚ ኮሚቴ በዚህ ሳምንት ስብሰባ ይቀመጣል ተብሎ እንደሚጠበቅ በህዝብ ተወካዮች ምክር ቤት የሚገኙ ምንጮቻችን ገልጸው፣ ምክር ቤቱ ደግሞ በሚቀጥለው ሳምንት ይሰባሰባል ተብሏል። የህዝብ ተወካዮች ምክር ቤት ደግሞ በአስቸኳይ ጊዜ አዋጁና በሌሎች ጉዳዮች ላይ እንዲወስን ከነገ በስቲያ አርብ መጠራቱን ምንጮቻቸውን ገልጸውልናል። የምክር ቤቱ የህግና የፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ አለማየው እነዚህን መረጃዎች በተመለከተ ማብራሪያ እንዲሰጡን ደውዬ ነበር። ት አሁን እኛ አረፍት ላይ ነን። ሌላ ስራ በወጣንበት ቆይተናል። አሁን ተመልሰን ኦፊሻሊ ስራ ሳንጀምር እንደዚህ መነጋገር አይቻልም። በአሰራራችን መሰረት ግን ፓርላማው ስብሰባ አስቸኳይ ስብሰባ መጠራቱን ስለተነገረ ስብሰባው መጠራቱን እና መቼ እንደሚካሄድ ብቻ እንዲነግሩኝ ነው የደወልኩት በዚህ መልኩ ነገር የለም ነገር ነገ ነው። በአጠቃላይ ስራ አስፈጻሚውም ሆነ ምክር ቤቱ የሚያጸድቋቸውን ጠቅላይ ሚኒስትርና ያጸደቋቸውን የአስቸኳይ ጊዜ አዋጅ ይዘው የሚሄዱት ወደ ህዝብ ተወካዮች ምክር ቤት ነው። ምክር ቤቱ አንድ መቶ ሰማኒያ የኦህዲድ፣ አንድ መቶ አርባ ሶስት የበአዴን፣ አንድ መቶ ሀያ ዘጠኝ የደቡብ ህዝቦችና ና አርባ ሁለት የህዋት እንዲሁም አርባ ስድስት አጋር ድርጅቶች ያሉት ምክር ቤት ነው። በአጠቃላይ በዚህ ስሌት መሰረት 547 መቀመጫዎች ቢኖሩ ቁጥራቸው ያልታወቀ በተለያየ ምክንያት የተጓደሉ የምክር ቤት አባላት አሉት። አባላቱ ሙሉ ለሙሉ ከኢህአዴግ የተመረጡ ናቸው። እነዚህ አባላት የስራ አስፈጻሚውንና የምክር ቤቱን ምርጫ አላጸድቅም ማለት ይችላሉ ወይ ስል ለአቶ ሙሉጌታ ያቀረብኩላቸው ጥያቄ ነበር። በህግ ይችላሉ። አቅሞ ናቸው። ጠቅላይ ለምሳሌ ኢህአዴግ ቴሌ ጠቅላይ ሚኒስትር ሊታረቅ ይፈልጋለሁ ብሎ ይቺ ጠቅላይ ሚኒስትር ለፓርላማ ሲያቀር ፓርላማ ይህን ሰ ማጥቀጥ አንፈልግም ተፈለገ ማለት ነው። ግን በሰቅላት ይላል ወይ ብለን የምጠይቅ በፓርላማና በኢህአደግ መካከል ምንም ልዩነ ፓርላማ የኢህአደግ ፓርቲ ውክል ነው። ሚኒንግ ፓርላማ የተፈጠረው በኢህአደግ ነው። ከህዝማ ውስጥ ያሉት ፓርላማ አባላት ከኢህአደግ አራት ድርጅቶች የተሳቸው ናቸው። አብዛኛዎች ወይም አጋር ድርጅቶቻቸውን ጨምሮ ያው አንድ ድርጅት ፍላጎት የሚንጸባረቅበት ፓርላማ ስለዚህ በኢህአደግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማ ውስጥ ችግር ችግር ይፈጠራል ብሎ መጠበቅ የሚቻል አይመስለኝም። በበኩሌ ግን አሁን እንደምናየው በአራት የኢህአደግ ድርጅቶች መካከል ችግር ስላለ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የእነሱ የእርስ ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ህገ መንግስታዊ የሆነ ቀውስ ሊፈጠር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጸድቅም ካሉ በራሳቸው ምክንያት አያጸድቁ። ፓርላማ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአዴግ ስለላከ ብቻ ኢህአዴግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም። በህግ ምክንያቱም ፓርላማው አቅም ስላለው አይ የኛውን እጩ ጠቅላይ ሚኒስትር አልቀበልም አላ። የጠቅላይ ሚኒስትሩና የአስቸኳይ ጊዜ አዋጁ ውሳኔ መጽደቅ ቀጣዩን የሀገሪቱን የፖለቲካ ሁኔታ በመስቀለኛ መንገድ ላይ የሚያቆሙ ጉዳዮች ናቸው ይላሉ ሁለቱ ምሁራን። እንዴት በሚለው ጥያቄ ማብራሪያቸውን አግኝቻለሁ። በነገው ምሽት ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጽዮንንና እንግዶቿን እናመሰግናለን። አድማጮች የምትከታተሉት በ22 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ እንጋብዛለን። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማ። ጤና ይስጥልኝ። ቢዎች እንደምን እንደምንሰነበታችሁ። የዘወትር አድማጫችሁ ነኝ። ተሻገር እባላለሁ። ከሳስካቱን ካናዳ ነው የምደውለው። እኔ አንድ አስተያየት አለኝ። እንዲው ብታስተላልፉልኝ በጣም ደስ ይለኛል። ጠቅላይ ሚኒስትሩ ባለፈው መግለጫ ሲሰጥ በፈቃዴ ስልጣንን ትቻለሁኝ ብሎ ነበረና፣ በጠፋው ጥፋት እና ወይም ደግሞ እውነተኛ ዲሞክራሲ እንዲመጣ አሁን በተፈጠረው ግርግር ሁሉ መፍትሄ እንዲያገኝ፣ ኢትዮጵያ ህዝብ ሰላም እንዲያገኝ በፍቃዴ ስልጣንን ትቻለሁ ብሎ ነበር እና እሳቸው ስልጣናቸውን ቢለቁ እስካሁን ሲመሩት የነበረውን ፓርቲን ወክለው ነው የኢትዮጵያን ህዝብ ሲያስተዳድሩ የነበረ ኢህአዴግን ወክለው ነው እንጂ ቤተሰቦቻቸውን ወክለው አይደለም። ስለዚህ የእሳቸው ጥፋት ሳይሆን የፓርቲውን ጥፋት ነው። ምክንያቱም እዛ ወንበር ላይ የተቀመጡት ፓርቲውን ወክለው ነው። ጥፋተኛ ናቸው፣ ፓርቲያቸውም ጥፋተኛ ነው። ከህወሓትም መጣ ከብአዴንም፣ ከኦህዴድም፣ ከየትም ምጣ ከየትም አባቶች እንደሚሉት ነው ጉልቻ ቢቀያየር ወጥ አያጣፍጥምና ኢህአዴግ መልቀቅ አለበት። ፕሬድ በቃ አራት ነጥብ። የሰው ለውጥ አያስፈልግም። ስርዓት ለውጥ ጥሩ እና አመሰግናለሁ። ብያዎች አድማጮች የምትከታተሉት በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉልን፣ በንቃትም ተሳተፉ። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እናልፋለን። ቀዳሚው ቅንብርም ከወቅታዊ የኢትዮጵያ ጉዳይ ጋር የሚያቆየን ይሆናል። የኦሮሚያው ገዢ ፓርቲ ኦህዴድና ተቃዋሚው ኦፌኮ ለመደራደር መወሰናቸውና በቅርቡ እየታዩ ያሉ ሌሎች ለውጦች ከሁለቱ ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው ይላል የተከታዩ ቅንብር ዘገባ። ከዚህ አንጻር ታዲያ የሁለቱ ፓርቲዎች አመራሮች ምን ይላሉ? ሁለቱንም ወገን ያነጋገረው እስክንድር ፍሬው ነው። ተከታዩን ይዞ ቀርቧል። የኢህአዴግ አባል ድርጅት የሆነው የኦሮሚያ ገዢ ፓርቲ ኦህዴድ በቅርቡ እያንጸባረቀ ያለው አቋም የዚህ ዘገባ መነሻ ነው። በቅርቡ ባደረገው ስብሰባ ነው ፓርቲው የኦሮሞ ፌዴራሊስት ኮንግረስን ጨምሮ በአገር ውስጥም ሆነ በውጭ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርቦ መስራት እንደሚፈልግ ይፋ ያደረገው። ይህ ብቻ ግን አይደለም። ኦሮምኛ ከአማርኛ ጎን ለጎን የኢትዮጵያ የሥራ ቋንቋ እንዲሆን እንደሚታገልም ይፋ አድርጓል። ይህ አቋም በተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሲቀነቀን የቆየና በተለያዩ መድረኮችም የተንጸባረቀ መሆኑ ይታወሳል። በቅርቡ ከእስር ለተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራሮች ዶክተር መረራ ጉዲና፣ አቶ በቀለ ገርባና ሌሎችም በተደረጉ የአቀባበል ስነ ስርዓቶች ላይ ከፍተኛ የኦህዴድና የኦሮሚያ ክልል ባለስልጣናት መገኘታቸውም ትኩረት የሳበ ሌላ ነጥብ ነው። እነዚህ የቅርብ ጊዜ እውነታዎች በገዢው ኦህዴድና በተቃዋሚው ኦፌኮ መካከል ያለውን ልዩነት መጥበብ እያመለከቱ ይሆን? የኦህዴድ ማዕከላዊ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ምላሽ ተከታዩ ነው። በኦህዴድና በተቃዋሚ ፖለቲካ ፓርቲዎች መካከል ያለው የመስመር የፖለቲካ መስመር አይደለም የጠበበው፣ ያለው የግንኙነት የፕሮሲጀር ጉዳይ ነው እየቀለለ የመጣው ምክንያቱም አንድ ሀገር አንድ ሕዝብ ነው ያለን ለዚህ ሀገርና ለዚህ ሕዝብ አማራጭ ነው እያቀረብን ያለ ነው። አማራጭ በማቅረብ ሂደት ውስጥ የኔ ብቻ ትክክለኛ ነውና አንተ አማራጭ ማቅረብ የለብህም ብለን መድረኩ ማጥበብ የለብን። መድረኩ ይስፋ፣ ሀሳቦች ወደ መድረክ ይምጡ ሞግት ይካሄድበት፣ ክርክር ይካሄድበት፣ የተሻለውን ሀሳብ ህዝቡ ይምረጥ። እኔ ያውቅላችኋለሁ ከሚል ፖለቲካ እንውጣ። ይሄ በጣም ጎታችና ኋላቀር ያልሰለጠነ የፖለቲካ አካሄድ ነው። ይህን አካሄድ እና ጥበብ እና ተቀራርበን ወደምንወያይበት መድረክ እንምጣ ነው የኦህዴድ አቋም እንጂ ኦህዴድ ኦፌኮ መሆን አይችልም። ኦፌኮ ኦህዴድ መሆን አይችልም። የተለያየ ፖለቲካ ስልት የተለያየ ፖለቲካ ፕሮግራም ይዘን ነው አንግበን ነው እየታገልን ያለ ነው። ነገም ልንግባባ አንችልም ተወዳድረን ተፎካክረን ስልጣን ለመያዝ አንዱ አንዱን ጥሎ ስልጣን ለመያዝ የምንከራከር ፓርቲዎች ነን። ይሄ እንደተጠበቀ ሆኖ አብሮ ግን መስራት ይቻላል። አቀባበሎቹ ከምን የመነጩ ናቸው? አሁን ለምሳሌ ዶክተር መረራ ጉዲና በተለያዩ ኦሮሚያ አካባቢዎች ሲንቀሳቀሱ የየከተማዎቹ ከንቲባዎች የሆዲድ አመራሮች የሆኑ ጭምር ንግግር እንዳደረጉ ሰምተናል። አቶ በቀለ ገርባ በአዳማ ስቴዲየም በተደረገ ስነስርዓት ለሳቸው አቀባበል ወይዘሮ አዳነች አቤቤ ናቸው የተገኙት ይመስለኛል፣ የከተማው ከንቲባ እና እነዚህ ነገሮች ምንድን ነው ምልክታቸው? እነኝህ ምልክቶች በዋናነት አካባቢ እያደረገ ያለው ኦህዴድ አይደለም አካባቢ እያደረገ ያለው ህዝቡ ነው ህዝቡ ደግሞ አካባቢ ማድረግ መብት አለው እኛም አማራጭ ፖሊሲዎቻችንና ፕሮግራሞቻችን አቅርበለት የምንወዳደረው ከዚህ ህዝብ ጋር ነው እዚህ ህዝብ ላይ ተፈቺዎቹ መልእክት ሲያስተላልፉ ኦህዴድም የራሱን መልእክት ማስተላለፍ አለበት። እዛ የምንገኘው የኦፌኮን አቋምና የኦፌኮን ድጋፍ ለማድረግ አይደለም። የምንሄደው እዛ የምንሄደው መድረክ ነው፣ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ የእኛም ሀሳብ መደመጥ አለበት። እኛ የሚሰራ ነው ስራ እነሱን በማስፈታት ረገድ የተገኘው ውጤት ባለቤት ኦህዴድ ኢህአዴግ መሆኑን ማሳየት አለብን። ስለዚህ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ ለምን ትገኛላችሁ? የእናንተ ድምጽ ለምን ይደመጣል? የኦፌኮ ድምጽ ብቻ ነው መደመጥ ያለበት ወደሚል እንደምታስ ካልሄደ ድረስ እዛ የምንሄደው እኛ የእነሱን ፓርቲ ድጋፍ ወይም መድረኩን ለማሳመር ለማድመቅ አይደለም። የኛ አመራሮች የተገኙት የእኛ አመራሮች የተገኙት በዋናነት የራሳችንን መልእክት ለሕዝቡ ማስተላለፍ የሚገባንን መልእክት እንደ ፖለቲካ ፓርቲ አቋማችንን ለማንጸባረቅም ጭምር ነው እንጂ እዛ የሚካሄደው በሌላ ትርጉም እንደሌለው መወሰድ ነው ያለበት። የመጨረሻ ጥያቄ አደርገዋለሁ። በመውጫው ሰዓት ስለ ያስኮት በቅርቡ የኦፌኮ ሊቀመንበር ዶክተር መረራ ጉዲና በሰጡኝ ቃለ ምልልስ ከእናንተ ጋር ለመደራደር ጥያቄ ማቅረባቸውን ከኦህዲድ ጋር በሶስት ነጥቦች ላይ ለመደራደር ጥያቄ አቅርበናል ብለዋል። ወስነናል በስራ አስፈጻሚ ኮሚቴ ስብሰባችን ስለዚህ ይሄ ሁኔታ ምን ላይ ደርሷል? ማለት የነሱ ጥያቄ ሳይሆን በእኛ በኩል ጥሪ ያቅርበናል። እሱኛው እናንተን ጥሪ መነሻ አድርገው ነው ጥያቄ የበለጠ ይቀለኛል። በእኛ በኩል ከኦፌኮም ይሁን ከሌሎች የፖለቲካ ፓርቲዎች ጋር ለመወያየት እቅድ እያዘጋጀን ያለ ነው። በእቅዱ መሰረት በሶስቱ ጉዳይ አይደለም፣ ከሶስት ጉዳይ በላይ ቢኖራቸው ባሉት ጉዳዮች ላይ እንወያያለን። ይሄኛው ትክክል ነው ይሄኛው ትክክል አይደለም የሚል አጀንዳ የለም። አጀንዳው ትክክል አለመሆኑን ይዘን በምንቀርበው ጭብጥ ውድቅ እናደርጋለን። ነገር ግን የነሱ ሀሳብ ይምጣ፣ ይደመጥ፣ እንከራከርበት። ይፈይድ እንደሆነ የሚፈይድበትን አግባብ ያስረዱ፣ የማይፈይድ ከሆነ የማይፈይድበትን አግባብ ደግሞ እኛ እናስረዳቸዋለን። ከዛ ያሸነፈው ሀሳብ የሀገሪቱ ሁለንተናዊ ጥቅም በሚያስጠብቅ ተግባራዊ ይደረጋል። ስለዚህ ለድርድር ዝግጁንን ለይስሙላም አይደለም። እንግዲህ አሁን አዲስ ምርጫ መካሄደናል። ዞሮ ዞሮ አዲስ ምርጫ ብዙ የሚያውቀን ነገር የለውም። በጣም በጊዜ ገድቤ ማስቀመጥ ሊከብደኝ ይችላል፣ ግን በጣም አጭር ጊዜ በተባለ ጊዜ ውስጥ ወደ ውይይትና ድርድሮች እንገባለን ብለን እናስባለን። የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት ደግሞ እየታዩ ያሉት ሁኔታዎች የኢትዮጵያ ሕዝብ ትግል ወደፊት መራመዱን ያሳያሉ። የኦሮሞ ሕዝብም ትግል የኢትዮጵያ ሕዝብም ትግል አንድ እርምጃ ወደፊት ሄደዋል። በተለይ የኦሮሞ ሕዝብ ትግል አንድ እርምጃ ወደፊት ሄደዋል። ትናንት ፍርሃት የነበራቸውን ፍርሃት እንዲለቃቸው አድርጓል። ትናንት ከኦሮሞ ሕዝብ ይልቅ ሌሎቹ ይሻሉናል ብሎ ምርጫ ያደረጉት ሰዎች አሁን ግን የተወለድ ነው ከዚህ ሕዝብ ነው የሚል አይነት አቋም እንዲይዙ ገፍቷቸዋል። በሐቅሚውም በምን ከኦሮሞ ከህዝብ ጋር መሰለፉ መቆሙ አስፈላጊ መሆኑን ሁሉም ተረድቷል። ከልብም ሊሆን ይችላል ላይሆን ይችላል። ስለዚህ ትናንት በተቃዋሚ ደረጃ ይነሱ የነበሩትን ብዙ የዲሞክራሲያዊ ስርዓትን በኢትዮጵያ የመፍጠሩም በኢህአደግ ደረጃም ማለት ነው ድሮ ኢህአደግ በሙሉ ተቃዋሚ አጥፊ ነው፣ እኛ አልሚንን፣ ጸረ ሰላም ኃይሎች፣ ጸረ ልማት ኃይሎች፣ ምን ኃይሎች፣ ኪራይ ሰብሳቢዎች እያለ ተቃዋሚን ይከስ ነበር። አሁን ደግሞ ኃላፊነቱን ሙሉ በሙሉ ወስዳለሁ የሚልበት ደረጃ ደርሰዋል ማለት ነው። የኦሮሞ ሕዝብ ትግልም የኢትዮጵያ ሕዝብ ትግልም አንድ እርምጃ ወደፊት ሄደዋል። ይሄ መረሳት የለበትም። ሌላው የኦፒዲኦ ግን አንዳንድ የሚያነሷቸው ለምሳሌ የኦሮምኛ ቋንቋ የብሔራዊ ቋንቋ እንዲሆን፣ ከአማርኛ ጋር ብሔራዊ ቋንቋ እንዲሆን እንታገላለን፣ እንዲንዲሁ እንታገላለን የሚሉት አንዳንድ ነገሮች ላይ ግን ትንሽ ብይታ አለ ኦፒዶ፣ ገዢ ፓርቲ የገዢ ፓርቲ አባል ነው ወይስ የተቃዋሚ ፓርቲ አባል ነው? ገዢ ፓርቲ ከሆነ መወሰን አለበት። ከዛሬ ጀምሮ ተጠራድረሙን በሌላ መንገድ ከዛሬ ጀምሮ የኦሮምኛ ቋንቋ ብሔራዊ ከአማርኛ ጋር የሀገሪቱ ብሔራዊ ቋንቋ እንዲሆን የስራ ቋንቋ እንዲሆን መወሰን መቻል አለበት። አባባላቸው አሁንም ቢሆን አንድ እርምጃ ይቀራቸዋል እንደ መንግስት መወሰን መቻል አለባቸው። የመንግስት አካል እንደሆኑ እንደሆነ ሀይል ኢህአዴግም ይህን ማድረግ አለበት። እኔም እንደ ኢህአዴግ አባል ይህንን ማድረግ አለብኝ ብሎ መወሰን መቻል ነው ማለት ነው። ከኛ እኩል ገና እታገላለሁ የሚለው አባባሉ ትንሽ ግርታን ይፈጥራል ማለት ነው። እዚህ ላይ አንዳንድ ተንታኞች ደግሞ ምናልባት በአራቱ ፓርቲዎች የኢህአዴግ አባል ፓርቲዎች ማለት ነው መካከል አለ የሚባለው ልዩነት ነጸብራቅ ይሆን ይሆን ብለው ይጠይቃሉ። አሁን ይሄ ኦህዴድ በግሉ የሚያደርጋቸው ነገሮች ኦሮምኛ የስራ ቋንቋ እንዲሆን እታገላለሁ ማለቱ ቀድሞ የሀገሪቱ ፕሬዝዳንት ለነበሩት እና በኋላ የተቃዋሚ ፓርቲ መሪ ሆነው ላገለገሉት ለዶክተር ነጋሶ ጊዳዳም አንዳንድ ጥቅማጥቅቦች እንዲከበሩላቸው መወሰኑ፣ እነዚህን በመጥቀስ ምናልባት የልዩነቱ መገለጫ የሆን በአራቱ ፓርቲዎች መካከል አሁን አለ የሚባለው ልዩነት እነሱም ራሳቸውም አመራሮቹ መጠራጠር አለ በመካከላችን ሲሉ ያመኑበት ሁኔታ ነበርና ነው። የእርሱ አስተያየት ምንድነው በዚህ ሁለቱም ሊሆን ይችላል። ኢህአዴግ እንደ ኢህአዴግ የመጨረሻ ራሴን ለውጫለሁ፣ ታድሻለሁ፣ መሪ አልባ የነበረውን ግንኙነትም ለውጫለሁ እያለ ይመስላል። ያ ማለት እንግዲህ ምንድን ነው? አሁንም ቢሆን ከኢህአዴግ ሳጥን አልወጣንም። ኢህአዴግን አስተካክለን ታጋይ የነበረውን ድርጅት መስመር አስይዘን ወደፊት ምናልባት ላለፉት 27 ዓመታትን እንደገዛ ነው አሁንም ለሌላው 27 ዓመታት እንግዛ አይነትም መልእክቶች አሉ፣ በሁለቱ መሃል ስታነብ ማለት ነው። ዞሮ ዞሮ ዲሞክራሲያዊ ስርዓት በኢትዮጵያ እንዲሰፍን ኦህዴድም ከዚህ ልዩነት አለኝ ካለ አስረግጦ ኢህአዴግ ይህን እንዲቀበል መግፋት አለበት። ሁለቱንም መሆን አይችልም። ስለዚህ ሊሆንም ይችላል ላይሆንም ይችላል። ዋናው ጉዳይ ግን አንዳንድ ኦህዴድ የወሰዳቸው እርምጃዎች ጠቃሚዎች ናቸው። ወደፊትም ተጨማሪ በዛ አቅጣጫ ተጨማሪ እርምጃዎች እንዲወስድ እንፈልጋለን። ኦህዴድ ወሰዳቸው ከተባሉ እርምጃዎች ጀርባ ካሉት ዋነኛ አመራሮች አንዱ ዶክተር አብይ አህመድ ቀጣዩ የኢህአዴግ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ሊሆኑ እንደሚችሉ ከፍተኛ ግምት ከተሰጣቸው መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ዝግጅታችን ይቀጥላል። ቀጥሎ የሚቀርበው ደግሞ ኢትዮጵያውያን በአሜሪካ በእንግሊዝኛ ሲጠሩት አፍሪካን ኮሚኒቲስ ቱጌዘር ይባላል። የአፍሪካ ማህበረሰቦች በአንድነት የሚለው በትክክል ተረጉመው እንደሆን እንጃ፣ ግን መንፈሱ ያነው ይላል የዚህ ፕሮግራም አዘጋጅና አቅራቢ አዲሱ አበበ። ባለፈው ቅዳሜ ማህበሩ በተለይ ዋሽንግተን አካባቢ ባሉ አውሮፕላን ጣቢያዎች የሚሰሩ ኢትዮጵያውያን ላነሷቸው ጥያቄዎች፣ ስለተገኙት ድሎች ለኢትዮጵያውያን ማህበረሰብ መሪዎች አስረድቷል። አዲስ እንስማ ይህ ድርጅት በተለይም እዚህ ዋሽንግተን ዲሲ አካባቢ በሬገንና በዳላስ አውሮፕላን ጣቢያዎች የሚገኙ ሰራተኞች ለብዙ ጊዜ ሲያቀርቡ የነበረውን የደሞዝ ጭማሪና የመብት መከበር ጥያቄ ካለፈው ጥር ወዲህ ከግብ ማድረሱን ገልጧል። ይህ ድል የተገኘውም ዋሽንግተን ዲሲ አካባቢ በሚገኙ የሰራተኞች ማኅበራትና በኢትዮጵያውያን ማኅበረሰብ መሪዎች የተባበረ ትግል እንደሆነ ተገልጧል። ለመሆኑ ምን ምን ድሎች ተገኙ? የስብሰባው አዘጋጅስ ማን ነው? ቀሲሶ አለልኝ እባላለሁ በአፍሪካን ኮሚኒቲ ቱጌዘር ውስጥ የኮሚኒቲ ኦርጋናይዘር ሆኜ አገለግላለሁ፣ እሰራለሁ። የኮሚኒቲ አደራጅ ሆኜ ነው የምሰራው። የአፍሪካ ኮሚኒቲ ቱጌዘር ነው የጠራው። ያዘጋጀንበት ምክንያቱ በሬገን ኤርፖርት የተገኘውን በዳላስ እና በሪፖርት የተገኘውን ይህንን ድል የመጀመሪያ ስቴፕ ከሰባት ከሰባ አምስት ሚኒመሞች አስራ አንድ ከ አምሳ አምስት ተደርጓል። በዚህ በ2018 ደግሞ ጭማሪ አለ። ስለዚህ የኮሚኒቲ ሊደሮች ይህን አግኝተናል ቀሪውን ደግሞ የሚኖረውን የወገኖቻችንን መብት ማስከበር ጥያቄ አብረን እንድንሰራ እንድታውቁትና አብረን በጋራ ቆመን ኮሚታችን እንድናጠነክር ለማለት ነው። እንዳየሁት በዚህ ስብሰባ ላይ የተለያዩ ከሃይማኖቱም ከሲቪክ ማህበራቱም ከፖለቲካውም የተውጣጡ ኢትዮጵያውያን ማህበረሰብ መሪዎች ተገኝተዋል። እነርሱ ደግሞ በእነርሱ ስር የሚገኙ የማህበረሰቡን አባላት ይወከላሉ ማለት ነው። አፍሪካን ኮሚኒቲስ ቱጌዘር የተባለው ድርጅት ስሙ እንደሚያመለክተው ከኢትዮጵያውያን ሌላ የሌሎች አፍሪካ አገሮች ተወላጆችንም ያካትታል። የቅዳሜው ስብስብ ግን በሬገንና በዳላስ አውሮፕላን ጣቢያ የሚገኙ ኢትዮጵያውያን ሠራተኞች ባገኙት ድል ዙሪያ የተዘጋጀ ነበር። በእነዚህ ኢትዮጵያውያን ሠራተኞች ላይ ደረሱ ከተባሉ በደሎችና ጭቆናዎች አንዱ በቋንቋቸው እንዳይናገሩ መታገዳቸው ነው። እንዴት እናስ ይሄ ተወገደ ታዲያ? እንደገና ቀሲስ ዋለልኝ ደስታ። በአንድ መስሪያ ቤት ውስጥ እንግዲህ ሁለት ወይ ሶስት ኢትዮጵያውያን አንድ ላይ አንድ መስሪያ ቤት ውስጥ ሊሰሩ ይችላሉ። እርስ በእርሳቸው በአማርኛ ሲያወሩ አለቃቸው እዚህ አማርኛ መነጋገር አትችሉም ብሎ እንዳይግባቡ እንዳያወሩ የመከልከል ነገር ነበረ። ይሄ ዳግመኛ በዛ አካባቢ እንዳይደረግ ዩኔኑ ተታግሎ ያመጣው አንዱ ውጤት ነው። ስራቸውን በስነስርዓት ውስጥ ከተወጡ ደረጃ ድረስ ከዚህ በኋላ እንዳይከለክሉ ተደርጓል። ቀሲስ ዋለልኝ እንደገለጡት፣ ሰራተኞቹ እርስ በርስ በቋንቋቸው የመነጋገር መብት ብቻ አይደለም ያገኙት፣ እንግሊዝኛ ቋንቋ የማይችሉ መንገደኞችንም እንኳ በአማርኛ ሊያነጋግሯቸው ይችላሉ ግን አማርኛ ብቻ ነበር እንደ የተከለከለው። የሎካል 23 ፕሬዚዳንት አቶ በርቶሎሜዎስ ባዩ አማርኛ ቋንቋ ብለን የተነሳ ነው ዋናው ምክንያት የእኛን ቋንቋ ፐርፖዝ ታርጌት ስላደረጉት ነው። በዛ መስሪያ ቤት ውስጥ ለምሳሌ ስፓኒሽ የሚናገሩ ሰራተኞች ነበሩ አብረዋቸው እሱ ሲናገሩ ምንም አይሏቸው። ኦሮምኛ፣ ትግርኛ ከኢትዮጵያ ለምሳሌ እርግጠኛ ነኝ እንደሱ ማይነት ቋንቋ ሁሉም የሁሉም ኅብረተሰብ አባል ነው ያለው እዚህ እና ትግርኛም ኦሮምኛም ይነገራል። ኤርፖርት ውስጥ ግን ያው ለአሰሪዎቹ ልዩነቱን አያውቁትም፣ ጠቅላላ አበሾች መሆናችንን እና የኢትዮጵያ ቋንቋ የኤርፖርት ውስጥ መናገር አይቻልም። እና እንደውም አንድ ጊዜ አንዱ ልጅ ያለኝ ስፓኒሽ ሲናገሩ ዝም ብሎ እሱን እንግሊሽ ኦንሊ ሲለው መቶ አለቀው ስፓኒሽ የሚናገሩትን ለምዝም ትላለህ ሲለው ስፓኒሽ መናገር ከቻልክ ተናገር እና አሁንም አለ። ሁሉም ድርጅቶች ይህንን ገና ህግ አልቀየሩ። ወደፊት በኤርፖርት በአጠቃላይ በፖሊሲ ደረጃ እንዲቀየር ነው የሚቀጥለው ትግላት። በቅዳሜው ስብስብ ጥያቄዎቻቸው የተመለሱላቸው ሰራተኞች ተገኝተው ምስክርነት ከመስጠታቸውም በላይ ይደርስባቸው የነበሩትን የመብት ጥሰቶችንም አስታውሰዋል። ያልተመለሱ ጥያቄዎችም አሉ። አንዱ አቶ በርቶሎሜዎስ እንዲህ ያስታውሳሉ። ወደፊት በኤርፖርት በአጠቃላይ በፖሊሲ ደረጃ የነፍሰ ጡር ሰራተኞች ስራ ላይ አኮሞዴሽን እንዲያገኙ ምናረገው እሱ በዩኒየን ያሸነፉት ላይ ብናሸንፍም፣ በአጠቃላይ ግን ዩኒየን ባይኖራቸውም በሁሉ በኤርፖርት ውስጥ የለውጥ መምጣት አለበት። በቅዳሜው ስብሰባ ላይ በነብሰ ጡር ሴቶች ሰራተኞች ላይ ያለው ሁኔታ ለመግለጽ ደግሞ አንዷ ተናጋሪ ይህም ብለዋል። ተስፋዬ ስዩም ነው የምባለው። በናሽናል ኤርፖርት በሬገን ነው የምሰራው። በኤችኤም ሶስት ሬስቶራንት ውስጥ ነው ለአስራ ስድስት አመት ሰርቻ አለው። እዛ በተለይ በነፍሰ ጡር ሴቶች በኩል ያለው ችግር ምንድን ነው? የምጠየቁትስ ምን እንዲደረግላችሁ ነው? እርጉዝ ሴት ብዙ ነገር ትፈልጋለች። በስራ ላይ እንደ ኖርማል ሰው ሆና ማገልገል አትችልም ማለት ነው እና ብዙ እንክብካቤ ቢያስፈልጋትም ግን ምንም የተለየ እንክብካቤ አይደረግልንም። በስራ ላይ ማለት ነው። ሲደክመን መቀመጥ አንችልም። ምን እንደው የምጠይቁት በትክክል እናንተ ስራም ብንመጣም መስራት ስላለብን ብንመጣም ግን ከሌላው የተለየ ማለት ሲደክመን አንደርስታንድ የሚያደርገን ሰው መሸከም ካለብን እንዳንሸከም የተለየ እንክብካቤ ማለትም እንክብካቤ ስልህ በዛ ሰዓት ሁኔታችንን ተረድቶ ትንሽ ከሌላው የተሻለ እንክብካቤ ነው የምንፈልገው ማለት ነው። መቀመጥ ይደክመናል፣ ቶሎ ቶሎ ይደክመናል። ቶሎ ቶሎ መጠጣት አለብን። ቶሎ ቶሎ ሽንት ቤት መሄድ አለብን። የተለየ እንክብካቤ ነው ከሌላው የተለየ። እንደገና መሸከም፣ ብዙ እቃ መሸከም አንችልም። በስራ ላይ በዛ ሰዓት፣ በምንሆንበት ሰዓት ይህንን ሁሉ ተረድቶ እንክብካቤ የሚሰጠን ሰው ማለት ነው የምንፈልገው ማናጀሮች አንደርስታንድ እንዲያደርጉን አንድ እሱ። ሁለተኛ ነገር ደግሞ ማለት ነው ሁለተኛ ነገር ደግሞ መውለጃችን ሰዓት ደርሶ እስከምንወልድ ድረስ መቆየት አለብን። ምክንያቱም የሚሰጠን የእረፍት ጊዜ በቂ ስላልሆነ ማለት ነው። ከዛ ጊዜ ድረስ ደግሞ በስራ ላይ መቆየት አደጋ አለው። እና እኛ እስከ ወልደንም ደግሞ ስንሄድ ክፍያ የለን። ስለዚህ ቶሎ መመለስ አለብን። ፍቃድ ማነው ክፍያም የለው ክፍያ የለውም። ምንም የተለየ ክፍያ የለውም። ማለት በቫኬሽን ሰዓት የሚሰጠን የራሳችንን ያጠራቀምነው ቫኬሽን ሰዓት አለን። ያችን ቫኬሽን ሰዓት ካለቀች አለቀች ነው በቃ እንደማንኛውም ቫኬሽን እንደሚወስድ ሰው ነው የሚሰጠን እንጂ የተለየ ምንም አይነት ክፍያ ስለሌለን በዛ የተነሳ ሶስት ወር እረፍት ጊዜ ቢሰጡንም ሶስት ወሩን አንጨርሰውም ተመልሰን እንገባለን ማለት ነው ወደ ስራ። ምክንያቱም ያው ቤታችን በምንቀመጥበት ሰዓት ምንም አይነት ክፍያ ከሌለን ያው ቢል አለ፣ መኖር አለ እና ያንን ሁሉ መክፈል አንችልም። ስለዚህ ግዴታ እንመለሳለን ማለት ነው። ይሄ ለምን ቆየ? ችግሩ ምንድን ነው ትርስት? እንግዲህ ያው እኔ እንደሚመስለኝ እንግዲህ እስካሁን በሱ ነገር ላይ በሱ ኤሪያ ብዙ ፎከስ ተደርጎ እሱ እንትን አድርገው አልተነጋገሩበት ነው የሚመስለኝ። እና ብዙ በተለይ በነፍሰ ጡፌቶች ብዙ ይሰቃያሉ በስራ ላይ። እንግዶቼን አመሰግናለሁ። በመብት ማስከበር ትግላቸውም ይቅናቸው እንላለን። እኛም አዲሱንና እንግዶቹን እናመሰግናለን። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ሴቶችና ቤተሰብ ሴቶችና ቤተሰብ። አቤት! የፕሮግራሙ አዘጋጅ ከእጅ ሲገኝ እንደሚደረገው እናድርግ። ባንቺ ያምራል ቆንጂት። እጅሽ ከምን? እሺ፣ የሴቶችን ግርዛት ፈጽሞ ያለመቀበል ዓለም አቀፍ ቀን ኢንተርናሽናል ዴይ ኦፍ ዚሮ ቶለራንስ ፎር ኤፍ ጂ ኤም ይባላል በእንግሊዝኛው። አመታዊው ቀን በቅርቡ ታስቦ ውሏል። በዓለም አቀፍ ደረጃ እየታሰበም ነው። በኢትዮጵያም መታሰቢያው ቤንሻንጉል ጉሙዝ ውስጥ ትናንትናና ከትናንት ወዲያ ሰኞ ተከብሯል። ይህን ልማድ ለማስወገድ ምን ያህል ተከናወነ የሚለውን ጥያቄ ይዤ ከኢትዮጵያ የሴቶችና ህጻናት ሚኒስቴር የህጻናት ጤና ዲሬክተር የሆኑትን አቶ ስለሺ ታደሰን በጊዜው አነጋግሬያቸው ነበር። እንግዲህ የሴት ልጅ ግርዛትን ፍጹም ያለመታገስ ቀን ከሁለት ሺ ሶስት ጀምሮ በብዙ ሀገራት ላይ እየተከበረ ይገኛል። በተለይ በዚህ በአፍሪካ ኢትዮጵያ፣ እንዲሁም መነሻው ምክንያቱም አፍሪካ ህብረት ላይ ነው። ይህም የተወሰነው እና የዘንድሮ እንግዲህ በተለይ ቅንጅታዊ ስራዎችን ማጠናከር በሚለው ላይ ነው። ስለዚህ በሀገራችን በሚከበር ላይ ቅንጅታዊ ስራዎቻችንን በማጠናከር በሁለት ሺ አስራ ሰባት አመተ ምረት የሴት ልጅ ግርዛት ለማስቆም የገባ ነው። እና ካካ በሚል ነው የተደረገው። ምንድን ነው በሀያ አስራ ሰባት ወይም በሀያ ሀያ አምስት የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቆም ሀገራዊ ቃል ኪዳን ተገብቷል። ይህን ቃል ኪዳን እንግዲህ ለማስታካት አራት ነገሮች ተቀምጠዋል። ቅልጅታ የማጠናከር የመረጃ ስራዎቻችንን የማጠናከር፣ የህግ አፈጻጸምን የማጎልበትና ማስተግበር ያሉትን የበጀት ምንጮችን የማካደግ በሚል ነው። ይህንን ሊያስተባብሩ የሚችሉ ሀገር አቀፍ ጥምረት አለ። የዓለም አቀፍ ድርጅቶችን እንደዚሁም መንግስታዊና መንግስታዊ ያልሆኑ ድርጅቶችን ያካተተ ጥምረት ስራዎችን እያከናወነና ስራዎች ውስጥ ምን ላይ ናቸው የሚለውን የሚመለከትና ዋና ዋና ሴክተር መስሪያ ቤቶችን በዚህ ሂደት ላይ ሚና የሚኖራቸው ሪፖርት የሚያቀርቡበት መድረክ ቤንሻንጉጉምትክ ይህ መድረክ ላይ የአገልግሎት ዛቤችናና ግርቢያ ፍለመንትን ለማድረግ ፍኖተ ካርታ ተዘጋጅተዋል። ረቂቅ ማን ምን ይሰራል በምንድን በምን ኮስ በምን ወጪ ማን ያከናውናሉ የሚለውን የሚያሳይ ፍኖተ ካርታ ረቂቁ ውይይት ይበታል። ይህንን ጎጂ ልማድ ለማቆም በሚደረገው የሚደረገው ትግል በአሁኑ ጊዜ ምን ደረጃ ላይ ነው ያለው? ችግሩ ምን ያህል ተቀርፏል? አቶ እንግዲህ በተለይ የሴሊክ ግርዛት አሁን ምንድን እንደምዚ አይነት መረጃዎችን እንድን ለማድረግ ስልጣንና ላሽመከብ ሰጠው ቤቼች ወይም ደግሞ የስነ ህዝብ ጥናት አለ። ይህ ዓለም አቀፍ ስታንዳርድ እየጠበቀ ነው የሚካሄደው፣ በሁሉም ሀገር የሚካሄድ ነው እና በኢትዮጵያም በየአምስት ዓመቱ ይካሄዳል። ማዕከላ ስታክቲክስ ነው የሚያስተባብረው። በዚህ ስታንዳርድ መሰረት በተለይ በዘንድሮ የሁለት ሺህ አስራ ስድስት የስነ ህዝብ ላይ ለመጀመሪያ ጊዜ ጥናቱ ውስጥ ሙሉ አመላካቾቹ እንዲገቡና እንዲጫንሉ ተደርጓል። ስለዚህ ግርዛትን በተሰባሰበ ጊዜ ሲቀና ነበረ እና የዛ ውጤቶችን ብንመለከት ያው በተለይ ይሄ ጥናት ከአስራ አምስት እስከ አርባ ዘጠኝ ያሉትን የሚመለከተው። በዚህም መሰረት በሁለት ሺህ በሁለት ሺህ አምስት ያሉትን እንደገና አሁን ደግሞ የሁለት ሺህ አስራ ስምንት ሪፖርቶችን መመልከት እንችላለን። በሁለት ሺህ ላይ የነበረው ሰማንያ በራሱ ነበረ ሰማኒያ ባሉት በመቶ ከአስራ አምስት ከአርባ ዘጠኝ እሺ ባሉት እድሜ ላይ ነው። ከዛ ወደ ሰባ አራት እና አሁን ወደ ስልሳ አምስት የሚያጣየው ነገር ግን ይህንን ብዛታ በእድሜ ከፋፍሎም ያስቀምጠዋል ከአስራ አምስት እስከ አስራ ዘጠኝ እና ከዜሮ እስከ አስራ አራት ክልል ባሉት ላይ ያሉትን እንደቀምጠ የሚያሳይ ነው። ከአስራ አምስት እስከ አስራ ዘጠኝ ወደ አርባ ሰባት ፐርሰንት ሲያሳይ ከዜሮ እስከ አስራ አራት እድሜ ባሉት ላይ ደግሞ ወደ አስራ ስድስት ፐርሰንት ነው የወረደው። ስለዚህ ያሉትን ዳታዎች መረጃዎች በዚህ ልንመለከት እንችላለን። ስለዚህ ችግሩ እየቀነሰ እየተቀረፈ ነው የሄደው በተለይ በተለይ እነዚህ የታችኞቹ የእድሜ ክልሎች ላይ ያሉትን ምክንያቱም ያኛው ጥናቱ ከአስራ አምስት ስለሆነ በፊትም የተደረገ ፕራክቲሱ በነበረበት ድምቃዛ አነስተኛ በነበረበት የተካሄዱትን ያሳያል። ነገር ግን አሁን እድሜያቸው አነስተኛ በሆኑት ላይ ቅድም ባልኩት በአዳታ በሚያሳየው ላይ እየቀነሰ እንደሚያሳይ የሚያሳየው። ስለዚህ ወላጆች ይህንን ግርዛቱን በሴቶች ልጆቻቸው ላይ ያለ መፈጸም ዝንባሌው እያደገ መጥቷል ማለት ነው። ያስኬሄዳል ያስኬሄዳል። ምክንያቱም አሁን ለምሳሌ ያል ከእንትኑ ላይ ሰባት ፐርሰንቶቹ መቀጠል አለበት የለበትም የሚል ጥያቄ አለ። እንደ አንድ ጥያቄ እዚያ ላይ ሰባት ፐርሰንቱ መቀጠል የለበትም የሚሉ አለ። ሴቶች ሰማንያ ሰባት ፐርሰንቶቹ እንደዚህም ተመሳሳይ መቀጠል እንዳለበት እና እራሱ መቀጠል የለበትም የሚለው ነገር ቁጥሩ የግንዛቤው ሊያመላከት የሚችል ነው። ይህንን ስር የሰደደ የነበረ ጎጂ ልማድ ለማስወገድ እንግዲህ ያው ህብረተሰቡን፣ ቤተሰቦችን፣ የሃይማኖት አባቶችን ትምህርት ቤቶችን ወዘተ በማሳተፍ መከናወን ያለበት እንደመሆኑ ይህንም በማድረግ ረገድ ያሉ እንቅፋቶች ይኖራሉ። ትክክል። አሁን ይህ ቅንጅታዊ አሰራር የተባለ ነገር ምክንያቱም ይሄ አሁን የሁሉም ርብር፣ የሁሉም ግንዛቤ፣ ሁሉም ደግሞ ድርጊቱን አለመፈጠም ቁርጠኝነት የሚጠይቅ ነው። ይህንንም ለማድረግ እንግዲህ እንዲቅድም ያልኩት ጥምረቶች የደረጃው በየክልልም በየመዋቅሩ እንዲቋቋሙ

ከእኛም ጋር አብረው ይሰራሉ። እንደዚህ እንግዲህ በሁሉም ደረጃ ትክክለ ትምህርት ቤቶችም፣ ማህበረሰቡም የሁሉም ርብርብ የሚጠይቅ ነው። በእርግጥ ይህንን እንትን ለማድረስ ራሱ አሁንም ችግሮች አሉ። ሁሉ ነገር ተጠርፏል፣ ተለውጧል ማለት አንችልም። እንግዲህ አሁን ከዚህ ከቅንጅታዊ ስራዎቹ ጋር በሚገባ መሆን ባለበት የበጀት ውስንነቶች፣ የአቅም ጉዳዮች፣ እነዚህ አሉ እንደ ከዚያ ነት የሚታየው እና ስለዚህ ይህንን ለማድረግ እንግዲህ ተከታታይ ከሃይማኖት ተቋማት ጋር ከማህበረሰብ አደረጃጀቶች ጋር የህዝብ የማሰጠናቅም የማጠናከር መረጃ መሰረት ያደረጉ ደግሞ ስራዎችን የመስራት የሚጠይቁ ናቸው። አቶ ስለሺ ታደሰ ለሰጡኝ ማብራሪያ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። እንግዳሽንም አንችንም እናመሰግናለን። አስፈላጊ የሆነ ምናልባትም መነጋገር የሚጠይቅ ርዕስ ላይ ነው የሰራሽው። አድማጮችሽ ተከታዩን የሚጠብቁ ይመስለኛል። እናቀርባለን። ይሄ ታዲያ ለስርጭታችን መገባደጃ የቀሩት ጥቂት ደቂቃዎች ናቸው። ብዙ ዜና፣ ወቅታዊ ጉዳዮች አውርተን ምናልባትም በወር ያደከምናቸው ባንል እንኳን የቀረችው ደቂቃ ትንሽ ፈታ ዘና ቢሉባት ምን ይመስልሻል? አድማጮች ጥሩ ሀሳብ ነው። የመረጥከው ዜማም ያለ ይመስላል። ተመርጧል፣ ቆንጅት ቦታው ላይ ማቅረብ አልቻልንም። ፕሮግራማችን ተጨናንቆ ታዲያ ሳንሻማ ጊዜ ሚካኤል በላይነህ ነው ተከታዩን የሚጫወትልን። ሚካኤል በላይነህ አይደለም የተጫወተው። አሁን ብራናይ ነው የሚመጣው። ቆንጅት ከሙዚቃው አውቄዋለሁኝ። ቴዲ አፍሮ ነው። ብራናይ ነው፣ ብራናይ ወደዚሁ ብንወጣ ጥሩ ይመስላል። የቀረችውን አንድ ደቂቃ የጋበዝነው ሙዚቃ ለመጋበዝ ነገ እንገናኝ። ያስተናገድናቸው አሉ አከበደና ቆንጅ ታየነን። በእኛ በኩል ደህና አደሩ። የትግርኛ ቋንቋ ስርጭት ድረስ ቴዎድሮስ ካሳሁን ሳይሆን አስቴር አወቀት ሸኘናለች። ደህና አደሩ ቆንቸው So, so, so, i oh,